በእውቀቱ ስዩም ደራሲና ገጣሚ ነው። እስካሁን ስድስት መጽሐፍትና ስብስብ ሥራዎቹ ያሉባቸውን ሁለት ሲዲዎች አሳትሟል። የከትናንት በስቲያው እሁድ በሃዋርድ ዩኒቨርሲቲ ብላክበርን ሴንተር አዲሱ የበእውቀቱ ስዩም ከአሜን ባሻገር የተሰኘ መጽሐፍ ተመርቋል። ጽዮን ግርማ ከመድረክ ጀርባ አነጋግራው ነበር። ደራሲ ገጣሚ በውቀቱ ስዩም ዛሬን እናንተ አልተላቀቅም። መድረክ ላይ ማብረን ነበርን። አሁን ደግሞ አሁን ደግሞ ከመድረክ ጀርባ ተጠር ያለ ቃና ምልልስ ልናደርግ ነው ማለት ነው። በእውቀቱ አቤት። ከአሜን ባሻገር የተሰኘው መጽሐፍ ከመጨረሻ ስራ በኋላ ዘግይቶ የወጣ ስራ ነው። በጣም ቆይቷል። ለምንድን ነው የቆየሁት? የቆየበት ምክንያት በአንዳንድ ለመጽሐፉ ግብዓት የሚሆኑ መረጃዎችን ስፈልግ ንዘገይት ያለው አንዳንድ ጥናትና ምርምር የሚያስፈልጋቸው መጣጥፎች ነበሩ መጽሐፍ ውስጥ መካተት ያለባቸው እነሱን ለማግኘት ፈልግ ዘግቻለሁ። ሌላው ግን ሰርቼ ያስቀመጥኳቸው ሌሎች ስራዎችም አሉ። ስለዚህ ስሰራ ነበረ። በመካከል ያለው ክፍተት ያላሳተምኩበት ነው እንጂ ያልሰራሁበት ጊዜ አይደለም። ስለዚህ ለማካካስ ሌሎች ማውጣታችን አይቀርም። እስካሁን ድረስ ወደ አምስት መጽሐፎች ስታሳትም እና ሁለት ሲዲ ደግሞ እንደዚሁ አሳትመዋል እንደዚህ አይነት ስነ ስርዓት ባለው ሁኔታ መጽሐፍ አስመርቃ አታውቅም እኔ እስከማውቀው ድረስ አሁን እንደዚህ ሰው ይሄ ሁላ ሰው አዳራሹ ሞልቶ ተሰብስቦ መጽሐፍ በዚህ ሁኔታ ሲመረቅ ምን ተሰማ በጣም ያልጠበኩት ነበር በእርግጥ የመጽሐፉን ዝግጅት መጀመሪያ ሀሳቡን ያመጡት ጓደኞቼ ናቸው እኔ መጽሐፍ አስመርቄ አላውቅም እና እንደዚህ ይህን ያህል ሰው መጥቶ ይታደማል ብዬ አስቤ አላውቅም ነበረ። ምክንያቱም አሜሪካን ሀገር ሰዎች በጣም እንዲህ ባለ ዝግጅት ላይ የመገኘት ልማድ ብዙም የላቸውም ሲባል ነበር የማውቀው። ግን በእኔ ዝግጅት ላይ ብዙ ሰው ነው የተገኘ። ብዙ ወዳጆቻችን፣ ብዙ አንባቢዎች ተገኝተው ስነ ስርዓት ባለው ሁኔታ ዝግጅቴን ታድመዋል። ከመድረክ ጀርባ እያየሁ ነበር ልትወጣ ስትል መጨነቅ፣ መጠበብ፣ መረበሽ፣ ወደዛ ወደዚህ መንጎራደድ አይነበርና የመጽሐፍ ምርቃቱ ስለሆነ ነው ወይስ ከዚህ በፊትም ወደ መድረክ ልትወጣ ስትል እንደዚህ አይነት ስሜት አለ? እውነት ነው። እኔ ብዙ ጊዜ የራሴን የአደባባይ ሰው ነኝ ብዬ አላስብም። የሳሎን ሰው ነኝ እና መድረክ ላይ ስወጣ የጻፍኩትን ለማንበብ ከሆነ ብዙ ችግር የለብኝም። ግን መድረክ ላይ የመናገር ልማድና ተሰጦ የለኝም። ስለዚህ ትንሽ ያው መርበት በቴ ትንሽ መደናገጥ ያልቀረ። ከአሜን ባሻገር ነው ዛሬ ያስመረከው። ከአሜን ባሻገር ያልከው ለምንድን ነው? ከአሜን ባሻገር ማለት አሜን ብለን ስንቀበላቸው የቆየናቸውን የታሪክ አስተያየቶች፣ ፏልፎ የፖለቲካ አስተያየቶች፣ ስለ አኗኗራችን የሚገልጹ ሀሳቦች በተቋማት በኩል በትምህርት ቤትም ሊሆን ይችላል በመንግስት መገናኛ ብዙሃን ሊሆን ይችላል ወይም ደግሞ መንግስታዊ ባልሆኑም በተለያዩ ተቋሞች አማካኝነት የሚቀርቡልንን የተዛቡ አስተያየቶች ግን እኛ አሜን ብለን ያው ተደጋግመው ስለተነገሩን አሜን ብለን የተቀበልናቸውን አስተያየቶች የሚሞግቱ መጣጥፎችን ለመጽሐፍ ነው የሞከርኩት። በዛ ምክንያት ነው አሜን ብለን ከምንቀበላቸው ነገሮች ባሻገር ያለው እውነት ምን ይመስላል የሚለውን ለማሳየት ነው የጻፉት መጽሐፉ ነው። ይህንን ሀሳብ ስታነሳ ማህበረሰቡ አሜን ብሎ የሚቀበላቸው ሀሳቦች፣ ምናልባት አንድ ማህበረሰብ እንደራሱ ራሱ ወይም ደግሞ እንደ አንድ መለያ አድርጎ የሚቀበላቸው ሊሆኑ ይችላሉ። ከዚህ ባሻገር ያሉትን ብለህ ስታነሳ ጨቃጫቂ ይሆናሉ ያነሳቸው ሀሳቦች ብለህ ታስባለህ? አመራማሪ ይሆናሉ ብለህ ታስባለህ? ምን አይነት ነገሮችን ይፈጥራሉ ብለህ ትገምታለህ? እኔ አንድ ጸሀፊ ያው እስቲ አጨቃጫቂ ሀሳብ ልጻፍ፣ እስኪ ያወዛጋቢ ሀሳብ ልጻፍ ብሎ አይጽፍም። የሚጽፈው ምንድን ነው? እንደኔ እንደኔ ብሎ ደግሞ እኔ የማስበው ደግሞ እንደዚህ ነው፣ እስካሁን የሰማሁት የተነገረኝ ይሄን ይመስላል፣ ግን እንደኔ ብሎ የሚያቀርበው ነገር ይኖራል። እኔም እንደዛ ነው ላረግ የፈለግኩት። የተነገረኝ ነገር ተመራመሬ ከደረስኩበት ጋር አይገናኝም። ስለዚህ ተመራመሬ የደረስኩበት አንብቤ የደረስኩበት ወይም አይቼም የደረስኩበት አንዳንዴ በእይታ በቦታው ተገኝቼ የመረመርኳቸው ነገሮች አሉ። ካየሁት ነገር ጋር አይገጣጠምም እና ያየሁትን የዳሰስኩትን ወይም ደግሞ በምርምር የደረስኩበትን ነገር ከአንባቢዎች ጋር ልካፈሉ ብዬ የጻፉት ነገር ነው። ከዛ በኋላ ስላለው ምላሽ እኔ ከእኔ የወረደ ነገር ነው የኔ ጉዳይ አይደለም ብዬ ነው የማስበው። ግን ደግሞ አንተ እንዳልከው እንደዚህ አይነት ስራዎች ሲቀርቡ ሰዎች እንዲመራምሩ እንዲጠይቁ፣ ወደ ተሻለ ወደ ሌላ ደግሞ አቅጣጫ እንዲያመላክቱ እንደዚህ አይነት መጽሐፎች ይጻፋሉና ከዛ አንፃርስ ይሄን መጽሐፍ መነሻ አድርገው ሌሎች የምርምር ስራዎች ቀርቡ ይችላሉ ወይም ይሄን ሀሳብ መነሻ አድርጎ እኮ እንደዚህ አይነት ነገር ሊመጣ ይችላል ብለ ሀሰብ የጻፍከው እኔ ምንድን ነው የኔን መጣጥፎች አንብቦ ሰዎች እንደኛ አገራቸውን የሚመለከቱበት ወይም የሀገራቸውን ታሪክ የሚመለከቱበትን መንገድ በሌላ አይን ሊያዩ የሚችሉበት መንገድ ሊኖር ይችላል ብዬ አስባለሁ። ወይም ቢኖር ደስ ይለኛል። በሰዎችና በሰዎች መካከል ያለ ግንኙነት አሁን አንዳንዴ የማስበው ነገር አለ፣ የማየው ነገር አለ። ምንድን ነው ባለፉት ሁለት አስርት ዓመታት በተለይ የሚጻፉ አንዳንድ መጽሐፎችን ስመለከታቸው መጽሐፎቹ በህብረተሰብ መካከል በተለይ በኢትዮጵያ ህዝቦች መካከል ያለውን ትስስር የሚያላሉ አልፎ አልፎ ደግሞ እንዲበጠስ የሚገዘግዙ አስተያየቶችን፣ ሀሳቦችን ነው ያለው። እነዚያ ሀሳቦች ልሞግታቸው ይገባል። ምክንያቱም አብሮ መኖራችን ይሸረሽሩታል፣ ለህልናችን አስጊ ናቸው ብዬ አስባለሁ። ስለዚህ እነሱን የሚሞግቱ ነገሮችን ለመጻፍ ሞክሬ ያለሁ። አውዳሚ ሀሳቦች ብዬ የማስባቸው ሀሳቦች ለመፋለም ሞክሬ ያለሁ። በአጠቃላይ መጽሐፉ ፖለቲካዊ ነው፣ የታሪክ ምርምር ነው፣ ማህበራዊ ነው። ምንድን ነው ይዘቱ? መጽሐፉ የተለያዩ ሀሳቦችን የያዘ ስለሆነ ያየኋቸው፣ ያነበብኳቸው በምርምር ደረስኩባቸው ሀሳቦችን የተለያዩ ሀሳቦችን የያዘ መጽሐፍ ነው። በእውቀቱ ታሪክ ታነሳለህ፣ ስለ ታሪክ ትጽፋለህ፣ እና አንዳንድ ሰዎች የታሪክ ተመራማሪ ስላልሆነ ታሪክን ተሞርኮዞ የሚያቀርበው ሀሳብ ምን ያህል ተቀባይነት አለው በሚል ጥያቄ ያነሳሉ። እኔ ያው ስለ ታሪክ ለመጽሐፍ የግዴ ታሪክ ባለሙያ መሆን አለብኝ ብዬ አላስብም። በሙያ ጸሐፊ ነኝ ደራሲ ነኝ፣ እና ከራሴ ሙያ አንጻር ታሪክን የሚመለከትበት መንገድ አለ። ያን መንገድ ለማሳየት ሞክሬያለሁ። የራሴ ምርጫ አለ፣ የራሴ ፍላጎት አለኝ፣ የራሴ ዝንባል ያለኝ፣ ስለዚህ ከዛ ተነስቼ ለመዳኘት የሞከርኩትን ነገር ነው የማቀርበው። የግድ አንድ ሰው ስለ ታሪክ ለመተቸት የታሪክ ባለሙያ፣ የታሪክ መምህር መሆን አለበት ብዬ አላስብም። ይሄ ምን ያህል ሌሎች ሰዎችን እንዲጠይቁ እንዲመራመሩ ወይም ደግሞ እንደ አንድ የምርምር አጋዥ መጽሐፍ ሆኖ ያገለግላል ትላለህ? በምን ደረጃ አላውቅም፣ ግን የኔ መጽሐፍ አንብቦ ይሄ ጉዳይ ከታሪኩ እውነታ ጋር አይመጣጠንም አይጣጣምም ብሎ የሚያስብ ሰው የራሱን ሀተታ የራሱን ትችት ሊያቀርብበት ይገባል። እንዲሁም ደግሞ ተጨማሪ ነገር ማቅረብ የሚፈልግ እኔ ባቀረብኩት ላይ ተነስቶ ሌላ ነገር የተሻለ ጥናት ለማምጣት የሚሞክርም ሰው ካለ ምናልባት ሊያግዘው ይችላል የሰራውት ብዬ አስባለሁ። በቅርቡ በእርግጠኝነት መጽሐፉን ሙሉን ጨርሼ አንብቤ ሰፋ ያለ ቃለ ምልልስ ይኖረናል ብዬ አስባለሁ። ለዛሬው አመሰግናለሁ። እኔም በጣም አመሰግናለሁ በእውቀቱ ስዩምን፣ እንዲሁም ባልደረባይን ጽዮን ግርማን አመሰግናለሁ።